የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። በምሽቱ ከሚሰሙት ጉዳዮች መካከል እንግዲህ፣ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆን የሚል ስጋት አለኝ። አይ ክትባት ተገኝቷል፣ በቃ ኑ እንገናኝ፣ ኑ አንድ ላይ እንሰብሰብ፣ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ። በቅርቡ በዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት ከተሰጣቸው የጤና ባለሙያዎች መካከል አንዱን ኢታና ጨመዳን ነው የሰማነው። አብሮን ያመሻል። ወርልስት ፕሮግራም ማሽላ አቅርቦ ነበር እና ጥሬ ነው የተፈጨ አይደለም። የቀረቡት እንግዲህ ያ ስደተኛው ዛ የወጣው ያለ ሰው ሁሉ እንዳለ ሊቆረጥመው ካለ ነው በስተቀር ጋገሮም የበላበትን ቻንስ የለውም። ጥሾመ ኬሮስን። አሁን ደግሞ የሰማነው ወደ ሱዳን እየተሰደዱ የሚገኙ ኢትዮጵያንን ለማገዝ ጥረት እያደረገ ስላለው የስደተኞች ማህበር ቆየት ብሎ ይነግረናል ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታሙ ዝዩም እመራለሁ። ኤልያስ አስማረ የድምፅ ቅንብሩን ያከናውናል። በመቀጠል ስመኝሽ ቆየ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የኢትዮጵያ መንግስት ትግራይ ክልል ውስጥ ያካሄደው ወታደራዊ ዘመቻ ህጋዊ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማድ ተናገሩ። በምስራቅ አፍሪካ የልማት በይነ መንግስታት ወይም በምጽሐረ ቃሉ በኢጋድ የመሪዎች ስብሰባ ላይ ዛሬ ንግግር ያደረጉት መሀማት የሀገሪቱን አንድነትና መረጋጋት እንደዚሁም ህገ መንግስታዊ ስርዓቷን ለመጠበቅ የተወሰደ ቆራጥ እርምጃ ነው ብለዋል። የህብረቱ ሊቀመንበር ያሰሙትን ቃል እንደ ዲፕሎማሲያዊ ድል ይቆጠራል ያለው የኢትዮጵያ መንግስት የአፍሪካ ህብረትም ሆነ የኢጋድ አቋም የአባላት አገሩ አቋም መሆኑን ጠቅሷል። በሌላ በኩል የኢትዮጵያና የሱዳን የጋራ ድንበር ኮሚሽን ስብሰባ ሰሞኑን በሁለቱ ሀገሮች አዋሳኝ አካባቢዎች በተከሰተው ግጭት ዙሪያ እንደሚነጋገር ተገልጿል። ዘገባው የእስክንድር ፍሬው ነው። ኢትዮጵያ በቀጣዮቹ አስር ዓመታት ለተለያዩ አገልግሎቶች የሚውሉ ሶስት ሳተላይቶችን እንደምታመጥቅ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ትላንት በአዲስ አበባ ኢትዮጵያ የመጀመሪያውን ሳተላይት ወደ ሕዋ ያመጠቀችበትን አንደኛ ዓመት ቀን አክብሯል። በክብረ በዓሉ ላይም በስፔስ ሳይንስና ቴክኖሎጂ ዘርፍ አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። ዜናውን ከአዲስ አበባ ያደረሰችን ፀሐይ ዳምጠው ናት የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል በሀገሪቱ የሚገኙ ሁሉም ክልሎች እና በአንዳንድ የገጠር አካባቢዎች የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ ከማክሰኞ ተዋሳስ 13 ከጠዋቱ 12 ሰአት ጀምሮ ተግባራዊ የሚሆን ሁሉንም አይነት እንቅስቃሴ የሚገድብ አስቸኳይ መመሪያ ይፋ አደረገ መመሪያው አስፈላጊና ሊቋረጡ የማይችሉ እንዲሁም በሚመለከተው አካል ከተፈቀዱ የልማት የአገልግሎትና የደህንነት ስራዎች በስተቀር በመላው ሀገር ሁሉም አይነት እንቅስቃሴዎችን የሚከለክል ነው። ሁሉም ዜጋ መመሪያውን የመተግበር ግዴታ እንዳለበት ያመለከተው ከፍተኛ ግብረ ኃይሉ መመሪያውን በሚጥሱ ሰዎች ላይ ህጋዊ እርምጃ እንደሚወስድ ጥብቅ ትዕዛዝ አስተላልፏል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ወደ ሀገሪቱ የሚገቡና የሚወጡ ጉዞዎችን በተለይም የእቃ ጭነትን በተመለከተ የቀውሶች ጉዳይ ኮሚቴያቸውን ሰብስበው ሊያነጋግሩ መሆኑ ተመልክቷል። በኢንግላንድ በከፍተኛ ፍጥነት እየተዛመተ ያለው አዲስ አይነት የኮሮና ቫይረስ በፈጠረው ስጋት ሳቢያ ትላንት እሁድ በርካታ የአውሮፓና የመካከለኛው ምስራቅ አገሮች ከብሪታንያ የሚገቡ ጉዞዎችን ከልክለዋል። ፈረንሳይም ከትላንት እሁድ ጀምራ ማንኛውንም የመንገደኛ ይሁን የዕቃ ጭነት ጉዞ ለ48 ሰዓታት ከልክላለች። በዚህም እርምጃ የተነሳ በየቀኑ በሺዎች የሚቆጠሩ የጭነት መኪናዎች የሚመላለሱበት ፈረንሳይና እንግሊዝን የሚያገናኘው ኢንግሊሽ ቻናል ተዘግቷል። አየርላንድ፣ ጣሊያን፣ ኦስትሪያ፣ ቤልጅየምና ኔዘርላንድም ከብሪታንያ የሚነሱ በረራዎችን የከለከሉ ሲሆን ካናዳ፣ እስራኤል፣ ኩዌትና ሳውዲ አረቢያ ተቀላቅለዋቸዋል። የዩናይትድ ስቴትስ የተወካዮችና የሕግ መወሰኛ ምክር ቤቶች በኮሮና ቫይረስ ምክንያት የኢኮኖሚ ጫና የገጠማቸውን አሜሪካውያን ቤተሰቦችንና የንግድ ተቋማትን ለመደጎም የሚያስፈልግ ዘጠኝ መቶ ቢሊየን ዶላር ዛሬ ላይ ድምጽ እንዲሰጡ ይጠበቃል። የዲሞክራቶችና የሪፐብሊካውያን መሪዎች ምን ያክል ገንዘብ መመደብ አለበት በሚልና ትኩረቱ በስራ አጥነት ድጎማ ላይ ወይስ የሀገሪቱ ኢኮኖሚን በማንቀሳቀስ ላይ መሆን አለበት በሚሉ የድርድር ነጥቦች ላይ ለሳምንታት ሲከራከሩ ከቆዩ በኋላ ነው የዘጠኝ መቶ ቢሊዮን ዶላር ለመመደብ የተስማሙት። የሚመደበው ገንዘብ ለአብዛኞቹ ሰዎች ስድስት መቶ ዶላር ድጎማ መስጠትን እንደሚያካትት በዓመት ከ75000 ዶላር በላይ ለሚያገኙት ደግሞ ቀስ በቀስ እየቀረ እንደሚሄድ የሕዝብ ተወካዮችና የሕግ መወሰኛ ምክር ቤት መሪዎች ትላንት አስታውቀዋል። አዲሱ ውሳኔ ኮቪድ-19 ባሳደረው የኢኮኖሚ ጫና ምክንያት ሰራተኞችን ለማስወጣት የተገደዱት የንግድ ተቋማት ለሰራተኞቻቸው ደሞዝ እንዲከፍሉ የሚያስችላቸው 284 ቢሊዮን ዶላር እንደሚያካትትም ታውቋል። አድማጮች፣ ለሰዓቱ የያዝኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ዘገባዎቻችንን ለማግኘት ቪኦኤ አማሪክ ከተሰኘው ድረገጻችን በተጨማሪ የማኅበራዊ ገጾቻችን ጥሩ አማራጮች ናቸው። ወደ ቀዳሚው ዘገባ እናምራ። በግዙፉ የአሜሪካ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮ ኢንቴክ በጋራ የሰሩት የኮቪድ-19 መከላከያ ክትባት በአሜሪካን ሀገር መሰጠት ከጀመረ አንድ ሳምንት አስቆጥሯል። ሎንግ አይላንድ ጂዊሽ በተሰኘ የጤና ተቋም ውስጥ የምትሠራው ነርስ ሳንድራ ሊንስሌይ የመጀመሪያው ከቤተ ሙከራ ውጭ የተሰጠውን ክትባት ከወሰደች በኋላ በርካታ የጤና ባለሙያዎችና ሌሎች ለቫይረሱ ተጋላጭ ሆነው የሚሰሩ ባለሙያዎች በቅድሚያ ክትባቱን እየወሰዱ ይገኛሉ። ለመሆኑ የኮቪድ-19 ክትባት አወሳሰድ ምን አይነት ነው? ክትባቱ ከተወሰደ በኋላስ የሚኖረው ስሜትስ ምን ይመስላል? እነዚህን ጥያቄዎች ለመመለስ ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያ የጤና ባለሙያዎች መካከል አንዱ የሆነውን ኮሎራዶ ክፍለ ግዛት ውስጥ በሚገኘው ሆስፒታል ውስጥ በሽተኞችን የማማከር አገልግሎት የሚሰጠውን ኢታና ጨመዳ ዲሳሳን ጋብዝናል። ኢታና ቆይታውን ያደረገው ከስመኝሽ ቆየ ጋር ነው። እንደሚከተለው ተሰናድቷል። ሙሉ ስምህንና የምትሰራውን ስራ እስኪ ለአድማጮች አስተዋውቅልን። ኢታና ጨመዳ አዲስ አሳ እባላለሁኝ። የምኖረው በአሜሪካን አገር ኮሎራዶ በሚባለው ግዛት ነው። ሙያዬ ደግሞ በሆስፒታል ውስጥ ቻፕለን ሆኜ አገለግላለሁ። ቻፕለን ማለት ለበሽተኞች ስሜታዊና መንፈሳዊ ችግር ላጋጠማቸው በሽተኞች የምክር አገልግሎት የመስጠት ስራ ነው የምሰራው። እሺ እንግዲህ ለኮቪድ አስራ ዘጠኝ መከላከያ ሆኖ እንዲያገለግል በፋይዘር ኩባንያ የተሰራውን ክትባት ከወሰዱ የመጀመሪያ ሰዎች አንዱ ነህና መቼና እንዴት ነው ክትባቱን የወሰድ ከው እስኪ ከሱን ጀምር በምሰራበት ሆስፒታል ውስጥ ስራቸው በቀጥታ በኮቪድ አስራ ዘጠኝ በሽታ ከተያዙ ሰዎች ጋራ በቀጥታ የሚገናኝ ባለሙያዎች እኔን የመሳሰሉ እንደዚሁም ደግሞ ሐኪሞች፣ ነርሶች በተለይ ደግሞ በኤመርጀንሲ ዲፓርትመንት ውስጥና በአይሲዩ ዲፓርትመንት ውስጥ ያሉ የጤና ባለሙያዎችን እንድንወስድ እድሉ ስለተሰጠን በዛ አጋጣሚ ነው የወሰድኩት። ክትባቱን የወሰድኩት ዲሰምበር አስራ ሰባት ነው የወሰድኩት ክትባቱ በምን መልክ ነው የሚሰጠው? ከወሰድከው በኋላ የተሰማ ስሜት ምን ይመስላል? ክትባቱን የወሰድኩት እንደ ማንኛውም የፍሉ ክትባት በክርን የሚሰጥ በመርፌ ሚኒስትር የሚደረግ ክትባት ነው። ክትባቱን ልንወስድ በምንገባበት ሰዓት መሙላት ያለብን የጤና ጥያቄዎች የያዘ ፎርም አለ። ከዛ በኋላ ክትባቱን እንደ ማንኛውም ክትባት በክርን፣ በዛ ነው ክትባቱ የተሰጠን። ክትባቱን ከወሰድን በኋላ ደግሞ ለአስራ አምስት ደቂቃ አርፈን እንድንቀመጥ እና አረፍ ብለን ለውጥ ካለው ወይም ደግሞ የሚሰማን ለየት ያለ ኖርማል ያልሆነ ስሜት ካለ ቼክ አድርገውን በተለይ ደግሞ ፋይዘር ቢያዘጋጀው ክትባት ሁለተኛ ዙሩ ከሶስት ሳምንት በኋላ ከሀያ አንድ ቀን በኋላ ተመልሶ ስለሚወሰድ ከሀያ አንድ ቀን በኋላ መተን የምንወስደውን ክትባት የምንቀበልበትን የቀን ቀጠሮ አስይዘውን ነው እየተሰናበት ነው ማለት ነው። አንተ ከወሰድክ በኋላ የተሰማ ስሜት ምን ይመስላል እንዳልከ ከወሰድክ በኋላ ለአስራ አምስት ደቂቃ ከተቀመጥክ በኋላ ሊሆን ይችላል ወይም ደግሞ ወደ ቤት ከሄድክ በኋላ ጤናህ ላይ ያየኸው ለውጥ አለ? እንግዲህ እስካሁን ድረስ በጤና ላይ ያየሁት ለውጥ የለም። ጤንነቴ ተመሳሳይ ነው። እንግዲህ የኮቪድ አስራ ዘጠኝ ክትባት መገኘቱና ለህዝብ መሰጠት እንደሚጀምር ከተገለጸ በኋላ በዋናነት መነጋገሪያ የሆነው ሰዎች ፈቃደኛ ሆነው ክትባታቸውን የመውሰዳቸው ጉዳይ ነው። ክትባቱ የጎንዮሽ ጉዳት ሊኖረው ይችላል በሚል ፍራቻ ብዙዎች በክትባቱ ላይ ገና እምነት የላቸውም እና እስካሁን የሰማኸው ወይም ያየኸው ችግር አለ? ምናልባት ክትባቱ ሊያስከትል ይችላል የሚባሉ የጎንዮሽ ጉዳቶች አሉት። ማንኛውም ክትባት ለመጀመሪያ ጊዜ በሚመጣ ሰዓት ሰዎች በጥርጣሬ ወይም ደግሞ ወዲያውኑ መቶ በመቶ ለመቀበል ሊከብዳቸው ይችላል። ነገር ግን እኔ ይሄን ክትባት ልወስድ ስል ከጓደኞቼ እንደዚሁም ደግሞ ከቤተሰባችን መካከል የሕክምና ባለሙያ የሆኑ ሰዎችን አማክሬ በዛ የተወሰነ መበረታታት አግኝቼ ነው ይሄንን ለመውሰድ የፈለግኩት። ከዛ ባሻገር ምንም አይነት ክትባት መቶ በመቶ ጥቅም እንጂ ምንም አይነት ጉዳት የለውም የሚባል ክትባት እስካሁን ድረስ አልሰማሁኝም። እያንዳንዱ ክትባት ሰውነታችን ውስጥ በሚገባ ሰዓት እንደየሰው፣ እንደየጤናው፣ እንደየእድሜው በተለያየ ደረጃ የተወሰነ ሳይድ ኢፌክት ሊኖረው ይችላል። ያ ደግሞ በተቻለ መጠን እንዲያንስ ይደረግ ይሆናል እንጂ ማንም መድኃኒት የሚያመርት ተቋም ወይም ደግሞ ክትባት የሚሰራ ድርጅት የኔ ክትባት ሙሉ በሙሉ መቶ በመቶ ነጻ ነው የሚል አይነት የማረጋገጫ የሚችልበት ሁኔታ ላይ አይደለም ያለ ነው። ነገር ግን ሰዎች ካምፈርታብል በሚሆኑበት መጠን አመዛዝ ነው ሊያደርጉ ይገባል ብዬ አስባለሁ። እኔ በምሰራበት መስሪያ ቤት ሁል ጊዜ በእንደዛ አይነት ፍርሃት ውስጥ ይሄ በሽታ ወደ ቤት ይዤው ሄድ ይሆን እኔ ይዘኝ ይሆን እስካሁን ይዞኝ ይሆን የሚል ፍርሃት ውስጥ ስለምኖር ይሄንን ክትባት ለእኔ መውሰድ የሚያስኬድ ውሳኔ ነው ብዬ አስባለሁኝ። ለብዙዎች ያለፈው ይሄ አሁን ያለንበት የሚያልቀው አመት በጣም ከባድ አመት ነበረ። በተለይ ደግሞ በሕክምና ሙያ ውስጥ ያለ ሰው እንዳልከው የበለጠ ተጋላጭ ሆኖ ብዙ የጭንቅ ወራትን ያሳለፈበት ጊዜ ነበር እና እንግዲህ አንተ ለህክምናው ቀረብ ያልክ ስለሆነ ለሙያው ይህ አመት ምን ይመስል ነበር፣ በአንተ እይታ? እንግዲህ ይሄ አመት ከባድ አመት የሚባል ነበረ። ይህ ማለት ምን ማለት ነው? በሽታውን ይዤ ሄዳለሁኝ፣ እኔንም ደግሞ ይይዘኝ ይሆን፣ እኔ ደግሞ አልፌ ለሌላ ለልጆቼ፣ ለቤተሰቤ፣ ለባለቤቴ ይሄንን በሽታ አስተላልፊ ሆነው የሚለው ጭንቀት በእርግጥ በጣም ያስጨንቃል። ነገር ግን በዛው መጠን ደግሞ በዚህ በሽታ ተጎድተው የሚመጡ በሽተኞችን ከነሱ ጋር በአልጋቸው አጠገብ ሆኖ ሲጎዱ ማየት ወይም ደግሞ ህይወታቸው ሲያልፍ በሩቁ ማየት ወይም ደግሞ የታመሙትን ሰዎች ቤተሰብ ገብቶ መጠየቅ ስለማይችል በዙም ኮንፍረንስ በማድረግ በምስል ብቻ ቤተሰባቸውን የሚወዱትን ሰው ማየት እንዲችሉ ያንን ማስተባበር በጣም ከባድ ነበረ በጣም የስነ ልቦና ጭንቀትን ያመጣል አንዳንድ ጊዜ ደግሞ ይሄ በሽታ እኮ ውሸት ነው ወይ? እንደዚህ የሚባሉ ነገሮችን የሚናገሩ ሰዎች ደግሞ በቦታ ሆነን ሰዎች ሲጎዱ የምናየውን ባለሙያዎች እንዳው በእኛ ቦታ በሆኑና ባዩት ነበረ የሚያሰኝበት ጊዜ አለ። ስለዚህ የተለያየ ደረጃ አለው ይሄ የሚሰማኝ ስሜት ማለት ነው። ይህን ያህል ታማሚ ቁጥር እንዳለ ሆኖ በሽታው እየጨመረ እንዳለ ሆኖም፣ ግን ብዙ ሰው በተለይ መጀመሪያ ላይ ሲያደርግ የነበረውን አይነት ጥንቃቄ አያደርግም። ይጣሉ የነበሩ ክልከላዎችን ከኢኮኖሚና ከማህበራዊ ግንኙነቶች አንጻር አስቸጋሪ ሆነዋል እና አሁን ምናልባት የዚህ ክትባት መገኘት በዚህ ላይ ምን አይነት ጥቅም አለው ትላለህ? የሚያመጣው ለውጥ ይኖር ይሆን? እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆነው የሚል ስጋት አለኝ። አይ ክትባት ተገኝቷል፣ በቃ እንገናኝ፣ ኑ አንድ ላይ እንሰብሰብ፣ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሀት አለኝ። ስለዚህ አሁን ማበክሬ መናገር የምፈልገው ነገር ምንድን ነው? ክትባት ተገኘም አልተገኘም ሰው በራሱ ሊያደርጋቸው የሚገባቸውን ጥንቃቄዎች እንዲያረግ እጃችን እንድንታጠብ ፊታችንን በማስክ መሸፈን አፍና አፍንጫችንን እንድንችል፣ ከዛም በተረፈ ደግሞ አካላዊ ርቀትን ማድረግ እንድንችል አሁንም ማሳስበው ይሄንን ነው። ክትባቱን ከወሰድክ በኋላ በትዊተር ድህረ ገጽህ ላይ ለራሴም ለቤተሰብም ስል ተከትብ ያለው ብለህ ጽፈሃልና ምናልባት ይህንን ክትባት መውሰድ ለሚፈሩ ሰዎች ክትባቱን መውሰድ ምን ማለት ነው፣ ካንተ አልፎ ለሌላ ሰው ያለው ጠቀሜታ ምንድን ነው የሚለውን መልእክት የምታስተላልፈው ካለ ይህን ክትባት ልውሰድ አልውሰድ የሚባለው ጥያቄ እንደየሰው የተለያየ ሀሳብና ጭንቀት ሊያመጣ ይችላል። ስለዚህ እኔ የምመክረው ምንድን ነው፣ እድሉ ከተገኘ የምታምኑትን የጤና ባለሙያ በማማከር እና እነኛ የጤና ባለሙያዎች በሚመክሯችሁ መሰረት ይህን ክትባት መውሰድ ወይም አለመውሰድ የሚባለውን ውሳኔ ባገናዘበ ሁኔታ ውሳኔ እንድትወስኑ አበረታታችኋለሁ። ከዛ በተረፈ ግን ሚዛን የማይደፉ አይነት ነገሮችን በመናገር ኮንስፒሪሲ ቲዎሪዝ በማናፈስ ሰዎች ራሳቸውን ማዳን እንዳይችሉ ከማድረግ እንድንቆጠብ በዚህ አጋጣሚ በትትና እጠይቃለሁኝ። እሺ፣ ኢታና እንግዲህ በዚህ በኮሮና ቫይረስና ለእሱ ተብሎ ለመከላከያ ተብሎ በተሰራው በአዲሱ ክትባት ዙሪያ ያለህን የግልህን ልምድ እና በስራ ዙሪያ የምታየውን ስላካፈልከን በአድማጮቹ ስም በጣም አመሰግናለሁ። ምንም አይደል። በጣም አመሰግናለሁ እኔም። ዓለም አቀፍ የስደተኞች ተቋም በሱዳን ያሉ ኢትዮጵያውያን ስደተኞችን ለመርዳት የአስቸኳይ ጊዜ ድጋፍ በማሰባሰብ ላይ ይገኛል። ስደተኞችን በተገቢው ሁኔታ ለማገዝም ከ150 ሚሊዮን ዶላር በላይ እንደሚያስፈልገው የተባበሩት መንግስታት ድርጅት ይፋ አድርጓል። በሱዳን የኢትዮጵያውያን ስደተኛ ልጆች የሆኑት ትውልደ ኢትዮጵያን ስደተኞች ማህበር የሆነው የኢትዮጵያን ወጣቶች የስደተኞች ማህበር በሱዳን ሐሻባትና ኡምሩኩባ ካምፕ ለሚገኙ ኢትዮጵያን ምግብ፣ ልብስና ቁሳቁስ በማሰባሰብ ለመርዳት እየጣሩ ይገኛሉ። ኤደን ገረመው ከቡድኑ ሰብሳቢ መካከል አንዱ የሆነውን ተሾመ ኪሮስን አነጋግራለች። ላለፈው ግማሽ ምዕተ ዓመት ያህል ኢትዮጵያውያን በተለያየ ጊዜ የሀገራቸውን ስርዓት በመቃወም አሊያም ግጭትና ጦርነትን ሽሽት ወደ ጎረቤት ሀገራት ሸሽተዋል። በዋናነት ኢትዮጵያውያን ስደተኞችን በመቀበል የምትታወቀው ሀገር ሱዳን ስትሆን፣ አሁንም ድረስ ለኢትዮጵያውያን ስደተኞች በሯን ክፍት አድርጋለች። ከሰላሳና ከአርባ ዓመታት በፊት ወደ ሱዳን ሸሽተው በተለያየ ምክንያት እዛም ለመቅረት የተገደዱ ስደተኞች የወለዷቸው ልጆች ታዲያ በሱዳን አድገው የሁለት ሀገር ሰው በመሆን እንደ ስደተኛ መብታቸው ተከብሮ ሰርቶ ለመብላት የዜግነት ጥያቄ እንዲከበርላቸው የኢትዮጵያውያን ወጣቶች የስደተኞች ማህበር በሱዳን የሚል በመመስረት ጥያቄያቸውን ማቅረብ ከጀመሩ ሰነባብተዋል። እነዚህ ወጣቶች ከስድስት ሳምንታት ወዲህ ከትግራይ ክልል ወደ ሱዳን ለገቡ ኢትዮጵያውያን ስደተኞችም የአስቸኳይ ጊዜ የሰብዓዊ ድጋፍ ለመለገስ የድጋፍ ማሰባሰቢያ ካዘጋጁ በኋላ ወደ ካሳላ ካምፕ አቅንተው እንደነበረ ተሾመ ኪሮስ ይገልጻል። ሀገራችን፣ በተፈጠረው ጦርነት ትንሽ የእኛን ጉዳይ ወደ ኋላ አኮትተን እስኪ እዛ ያሉት የተራቦት ወንድሞቻችንም እንደረስ በሚለው ከነሳሳን፣ እያንዳንዱ ሰው ምንም አይነት የፖለቲካል ነክ ያልሆነ ስራ ነው የምንሰራው። ሰዎቹን እያሰባሰብን በልብስም ሆነ ቤት ቤት ማለት ነው። ህብረተሰቡን ከሱዳኑም ከአንዳንድ ኤርትራውያን ዘዶች የሚመርቁ ጓደኞችን አገዝና በነበሩ ወደ ሀሻባ የሚባለው የስደተኞች ካምፕ ላይ ደርሰን ያው ለወገኑ ደርሰናል። ያው ልብስም ሆነ የፌትም የህፃንም የወንድም ማለት ነው የምግብ አይነት ልክ እንደ ዱቄት ዘይት፣ ሳሙና፣ መኮሮና ምናምን ይህንን ይዘን ማንኛውም ሰው ህብረተሰቡ ነው የሚሰጠን። እኛ ለእያንዳንዱ ሰው በተቻለን መጠን ያው ራሳችን ያከፋፍል ነው። ህዝቡ በጣም ለችግር ላይ ስላለ ኮንትሮል ማድረግ አልቻልንም። ለሁሉም ባይደርስም ያስፈልጋቸዋለን ለምንለው ሰዎች በከፊሉ ይደርሰናል። ተሾመ በሀሸባት ያዩት የስደተኞች አኗኗር እጅግ አሰቃቂ መሆኑንም ነው የሚናገረው። ቦታው በጣም ሀርድ ነው። ጫካ ነው። ጫካ ሆነ ግን ቤቱ ኤሌክትሪክ የለውም። ላዩ ላይ እየፈረሰ ነው። እንትን አዳዳጡ እንትን አይደለም ኮንፈርተብል አይደለም። ማጠቃላይ ሌላው ወይም የታንሙትን የዞርን የተቻለ መጠን ደርተናል የዛን ጊዜ እኛ በገባንበት እዛ የተወለ ልጅ አይተናል፣ አገንተናል። በሄድንበት ጊዜ የርሊስቴድ ፕሮግራም ና ቀይ መስመር ነው የሚባለው። እነሱም እዚያው አገንተናቸዋል። በተሻለ መጠን ከእነሱ ጋር እንዲስከፍ አድርገ ነበር። ይነ ወርሊስቴድ ፕሮግራም ማሽላ አቅርቦ ነበር እና ጥሬ ነው የተፈጨ አይደለም የቀረቡት። እንግዲህ ያ ስደተኛው እዛ የወጣው ያለ ሰው ሁሉ እንዳለ ሊቆረጥመው ካልሆነ በስተቀር ጋገሮም የበላበትን ቻንስ የለውም። እና ይነካሻል። ቅድሚያ ለእናቶችና ለአዛውንቶች አድርገው የተሻላቸውን ያክል መርዳታቸውን የሚናገረው ተሾመ በኡም ራኩባ ያለው ችግር ደግሞ ከዚህ የባሰ መሆኑን በመስማታቸው ቀጣይ ጉዟቸውን ወደዛ ለማድረግ ማቀዳቸውን ነው የሚያስረዳ። በጣም የዛን ጊዜ ቢያንስ ከአስር ወደ አስራ አንድ ሺህ ስደተኞች ነበሩና ና እነሱን ማለት አልችልም። አብረውን የሄዱ ሰዎች ተጨማሪ ሶስት መኪናዎች ታላላቅ ጭነው ሄደዋል። እሱም ለእያንዳንዱ ካምፕ ላይ አንዳንድ መኪና ለመስጠት፣ እኛ ደግሞ አሁን በዚህ ሳምንት ቢያንስ የሚመጣው ሀሙስ ለመድረስ ወደ ባኮባ ለማዳ ታዋለን። ጓደኞቻችን ሄደው ነበርና የምናውቃቸው አምሮ አኮባ ላይ ደግሞ ያለው በጣም ልብ የሚነካ ነገር ነው። በጣም እንዲያ የተለየ ነው ምናምን ብለውን እንደዚያ ከሆነ ላለፉት ሶስት አስርት ዓመታት በሱዳን የኖሩት ኢትዮጵያውያኖቹ ስደተኛ ወጣቶች በመሰረቱት ማህበር በኩል በሱዳን በስደተኞች ላይ የሚደርሰውን መገለልና በደል ለመቃወም በተለያዩ ሰላማዊ ሰልፎችና የድጋፍ ማሰባሰቦች ጉዳያቸው ትኩረት እንዲሰጠው እየታገሉ ሲሆን እነዚህ አሁን የመጡት አዲስ ስደተኞች እንደኛና ና እንደ ወላጆቻችን ነበሩ በቀጣይም የሚያጋጥማቸው የእኛ እጣ በመሆ መሆኑ ከሰብአዊ መብት ጋር የሚሰሩ ተቋማት ለዚህ ችግር ትኩረት ሊሰጡት ይገባል ይላሉ። ምክንያቱም እኛ ድሮም እንደነሱ ነበርና መፍትሄ ካልተገኘ ድረስ የነሱም ያን አይነት ስቁልና ሊደርስባቸው እንደሆነ ነው። አሁንም በዚህ ቀን ማለት ነው። በዚህ የሆኑ ሰዎች ነበሩ። ወደ ሁለት ወር አካባቢ በዩኒካር በር ላይ ልክ እንደ ሰላማዊ ሰልፍ አላደ እዛ ቁጭ ብለው ማለት ነው፣ ወደ ቤታቸው ሳይሆዱ ወደ ሁለት ወር አካባቢ ገደማ ኤርትራውያንም፣ ኢትዮጵያውያንም ኮንጎላውያን ነበሩ እና እነሱ ሶስት መኪና ጭነው ወደ ሆነ በረሀ ነገር ጥለዋቸዋል እና ያንን ነው የሚደርስብን ያለን እና ይህንን ነገር ሂሞራዎች እንደዚህ አካባቢ ስለዚህ ጉዳይ ቢነበርለት ዓለም ላላወቀ እያውቀው ነው። አሁን የሚፈልገ ዋናው የኢትዮጵያውያን ወጣቶች ስደተኞች ማህበር በዋናነት የተመሰረተው በሱዳን ተወልደው ያደጉ ስደተኞችን የመብት ጥያቄ ትኩረት እንዲሰጠው ለማድረግ ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ ወጣት ጄኒኒስ ፈቃደ ይባላል። በሆንግ ኮንግ የቻይና ዩኒቨርሲቲ የፋርማሲ ትምህርት ክፍል ሶስተኛ ዲግሪ ወይንም ዶክትሬት ተማሪ ነው። የአፍሪካ ወጣቶች በዩኒቨርስቲው የትምህርት እድል እንዲያገኙና የተለያዩ ትስስሮች እንዲያደርጉ የዩኒቨርስቲውን አስተዳደር በመጠየቅ ላይም ይገኛል። ዩኒቨርሲቲው በጎ የሚባል ምላሽም ሰጥቶኛል ሲል ለናኮር መልካ ነግሮታል። እንደሚከተለው ይቀርባል። ስሜ ጂኖኖስ ፍቃዱ እባላለሁ። ከዚህም በፊት በወለጋ ዩኒቨርሲቲ በጤና ሳይንስ ኢንስቲቱት አስተማሪ ነበርኩ። አሁን የሚገኘው በቻይኒስ ዩኒቨርሲቲ ኦፍ ሆንግ ኮንግ የሶስተኛ ዲግሪ የፒኤችዲ በፋርማሲ ትምህርት ዘርፊ ተማሪ ነኝና አሁን እዚህ ከመጣ ወደ አምስት ወራትን አስቆጥሬያለሁ። በፌስቡክ ማህበራዊ ትስስር ድረ ገጽ ላይ ለአፍሪካ ወጣቶች የትምህርት እድል ሊያመቻች የሚችል ፕሮግራምን በተመለከተ ወይም መርሃ ግብርን በተመለከተ ከዩኒቨርሲቲው አመራሮች ጋር ውይይት እንዳደርግ ጽፋንና ና እስቲ ስለሱ አጫውተኝ። መርሃ ግብሩ እንዴት ነው ተግባራዊ ሊሆንስ የሚችለው? እዚህ ከመጣው በኋላ እኔ ያየሁት ብዙ ነገሮችን አይቻለሁ። በኢትዮጵያ እና በአፍሪካ የትምህርት ስርዓቱ በቲዮሪ ላይ ወይም ያልታገዘ ነው። እና እዚህ ያለው ደግሞ ኦልሞስት በፕራክቲካል እና በላብራት የታገዘ ነው። በተግባር የታገዘ ነው። በተግባር የታገዘ ነው እና በጣም ልዩነት አለን እና ከዛ ተነስቼ ነው ያየሁት። አፍሪካም ተጠቃሚ መሆን አለባት። እስፔሻሊ ደግሞ አፍሪካ እምቅ የተፈጥሮ ሀብት ያላት፣ እዚህ ደግሞ በጣም የተሟላ ላብራቶሪ አላቸው። ስለዚህ እንደመጣው የተማሪዎች ሪፕሬዘንታቲቭ ሆኜ የሚሰማኝ ይሄን ነገር መጠይቅ ነበረብኝ። ያ ደግሞ ሊንኬጅ ወይም ትስስር መፍጠር ከአፍሪካ ዩኒቨርሲቲ እና እነዚህ ያሉ የተደራጁ ዩኒቨርሲቲዎች ጋር ትስስር ከፈጠር በኋላ በተለያዩ ድጋፍ አፍሪካ ተጠቃሚ እንድተና እያሰብኩ ነበረ። ከዚህም በፊት ጠይቅ ያለው ዛሬ ደግሞ ስብሰባውን በዛኛው ኤሪያ ነበረ እና ዛሬ የዩኒቨርሲቲው ቫይስ ቻንስለር ፕሮፌሰር ሮኪቷን እና እንግዶች የተጋበዙት ከአርሜኒያ፣ ከኢንዲያ እንዲሁም የተለያዩ ሀገሮች የተጋበዙ እና ብዙ ተማሪዎችም ነበሩ። ስንት የአፍሪካ ተማሪዎች ተሳትፈዋል በዊት በኩል ላይ ከአውሮፓም የተሳተፉ አሉ ከኤሽያም የተሳተፉ ስፔሻሊ ከቻይና የተሳተፉ ከወንግም የተሳተፉ አሉ። እንዲሁም ያ ዩኒቨርሲቲ አመራሪና ወደ አስራ ሁለት ሰዎች ሆኔን ነው እንትን ያርግ ነው ከአፍሪካ እኔ ነኝና፣ ስለዚህ ግድ ኢትዮጵያ ወክዬ ሳይሆን አፍሪካ ወክዬ መጠየቅ አለብኝና የተጋበዝኩም በስብሰባው ላይ አፍሪካን ወክዬ ነው። የአፍሪካን ተማሪዎችን ወክዬ ነው። የጠየቅኩትም አፍሪካን ወክዬ አፍሪካ ናቹራል ሪሶርች ወይም ደግሞ ተፈጥሮ ሀብት አላት ግን አልተጠቀምንበትም ይሄ ደግሞ ባለን የኢኮኖሚ የባጀት እጥረት ስላለ እዚህ ደግሞ የተማሪ እስካሁን ፒኤችዲ ያለው ስራ እስከማጣ ላይ ደርሰዋል እነሱ ስለዚህ ሊንክ ትስስር ብንፈጠር አፍሪካን ተጠቃሚ ትሆናለች እዚህ ያሉ ሰዎችም ለምርምራቸው በተፈጥሮ ላይ እስፔሻሊ በቴክኖሎጂ በእርሻ እንዲሁም በጤና ላይ ምርምር ካደረጉት የአፍሪካም ተጠቃሚ ትሆናለች ብዬ ነው ጠየቅኩት ምን አይነት መልስ ነው የሰጡት የዩኒቨርሲቲ ፕሬዚዳንቲም ከዚህም በፊት ጥያቄውን እንደሰማና ከተለያዩ ዩኒቨርሲቲ እስፔሻሊ ከዩናይትድ ኪንግደም ማሌዥያ ሜክሲኮ ጋር ከዚህም በፊት እየተመካከሉ ነበረና እኛ የአሰምነ አፍሪካ ላይ ኢንቨስት ማድረግ ነው ፓርቲኩላሪ ደግሞ ከዚህም በፊት በሳውዝ አፍሪካና ግብፅ ላይ ትስስር ፈጥረናል። አሁን ደግሞ ትኩረታችን ወደ ምስራቅ አፍሪካ በኢትዮጵያ፣ ታንዛኒያ፣ ኬንያ፣ እዛ አካባቢ ያለት ሀገሮች ላይ ወጣቶች ላይ ዩኒቨርሲቲዎች ላይ ትስስር ካረግን በኋላ ትውሉ ተጠቃሚ እንደሚሆን እኛም ተስማምተናል። በቀጣይ ደግሞ ከዩኒቨርሲቲውም አመራር ከተለያዩ ዩኒቨርሲቲዎች ጋር ተጨባጭ የሆነ ነገር እንሰራለን ብለን ፕሮሰሱ ተጀምሯል። ትስስሩ በምን አይነት መልኩ ነው የሚሆነው? በየትኛው መንገድ ነው ይህንን እቅድ ለማሳካት ያሰባችሁት? በምን ያህል ጊዜ ውስጥ ምን ያህል ተማሪዎችስ? የሚለውን የተነሳ ነገር ካለ የትኛው ጊዜ አቺቭ እናደርጋለን አላማችን የሚለው አልተወሰንም። አሁን ባለን የበሽታ ሁኔታና ከሰዎቹም ጋር ከዩኒቨርሲቲ አመራር ጋር ፊዚካሊ ተገናኝተን ውይይት ማድረግ ይከብዳል። በአሁኑ ጊዜ የኮቪድ ሁለተኛ እንደገና ስለተነሳ ማለት ነው። አሁን ሁሉም ስብሰባ ትምህርቱም ይሁን በኦንላይን ወይ ደግሞ በዙም ነው። ስለዚህ አሁን የታሰበው ዓላማችን ማሳካት በመልቲ ዳይሬክሽን ነው፣ በተለያየ ነው። ከዚህም የሚሄዱ የምርምር ግሩፕ ይኖራል። ወደ አፍሪካ ይሄዳል፣ ከሙሉ ፋሲሊቲ ከሙሉ ላብራቶሪ ድጋፍ ጋር ይሄዳል። እዛ ተማሪዎቹን እያስተማረ እንዲሁም ከአፍሪካ እዚህ መጥቶ ተማሪዎች በሊምድ ያገኛሉ። እንዲሁም ዩኒቨርሲቲውም በተለያየ ጊዜ ተጨባጭ ነገር በቴክኖሎጂ ላይ፣ በእርሻ እንዲሁም በጤና ላይ ለተለያዩ ሪሰርች ይሰራል። ከዚህም በፊት ካለው ለየት ይላል። ተጨባጭ ነገር ነው። በውጭ ሀገር ሄደው ትምህርታቸውን መማር የሚፈልጉ ወይም ነፃ የትምህርት እድል ማግኘት የሚፈልጉ ተማሪዎች ወይም ወጣቶች ሊኖሩ ይችላሉ። እና እስቲ ከአንተ ልምድ እንነሳ። ብዙን ጊዜ ስኮላርሺፕ እየፈለግኩ ነበረ እኔ ቢያንስ ወደ ሰባ አንድ ጊዜ ስኮላርሺፕ ይሞክር ያለው ያው ሰባ ሁለተኛ ላይ ነው የተሳካ ልጅ ማለት ነው። ስለዚህ ወጣቱ ምን ማድረግ እንዳለበት ወጣቱ ደግሞ ስኮላርሺፕ የት ታገኛሉ ብሎ ጎግል ላይ ሰርች በማድረግ አሁን ውጭ ሀገር ትምህርት ላይ ላሉት ደግሞ ሲነሮቹን መጠየቅ እንደ ጠፕ ላይ ማድረግ ከውጭ ሀገር ያሉ ሰዎች ደግሞ ያው ትውልዳችን ማገዝ አለብን ብዬ አስባለሁ። በሆንግ ኮንግ የቻይና ዩኒቨርሲቲ የፋርማሲ ሶስተኛ ዲግሪ ወይም ዶክተር ተማሪ ጂኔኑስ ፈቃዱ በአድማጮችና በጋቢና ቪኦኤ ስም በጣም አመሰግናለሁ። እኔም አመሰግናለሁ። አብረን ስላመሸን ደስ ብሎናል። ሀብታሙ ዝዩም መሰናዶውን በመምራት ኤልያስ አስማረ ደግሞ ቅንብሩን በማከናወን እስካሁን ድረስ አብረናችሁ አምሽተናል። የዛሬው መርሃ ግብር አርታኢ ሰለሞን አባተ ነበረ። መልካም ምሽት።